Hagarinya report እሁድ ምሽት እንደ ወትሮ ሁሉ ሰኞን እየናፈቀ መንጎዱን ቀጥሏል። የማይቋረጠው የጊዜ ዑደትም እውን ሆኖ እለተሰንበት ተራውን ለሰኞ አስረከበ። እንደ ወትሮ ሁሉ ሁሉም በየፊናው ለመሰማራት ሲንተፋተፍ በመገናኛ ብዙሃኑ አማካኝነት ከሚደመጡት የማለዳ ዜናዎች መካከል ቀልብን የሚቆጣጠር ብሎም ወደ ትካዜ የሚጥል ዜና ተደመጠ። የወግ ጸሐፊው፣ ጋዜጠኛው፣ አርታኢው፣ ሃያሲውና መምህሩ መስፍን ሀብተ ማርያም ሐምሌ ስድስት ምሽት አምስት ሰዓት ላይ ነብሱ ከስጋው ተለየች። ዜናው በአንዴ ተዳርሶ ሁሉንም አሳዘነ። የወጉ ንጉስ ከዚያ ዓለም በሞት መለየት በማህበራዊ ድረገጾች ጭምር ተዳረሰ። እነሆ 69 ዓመታትን በዚህች ዓለም ላይ ያሳለፈው ጋሽ መስፍን ቤተሰቦቹ፣ ወዳጆቹ፣ አድናቂዎቹና ሌሎች በተገኙበት ሐምሌ 8 ቀን 2006 ዓመተ ምህረት በመንበረ ጽቦት ቅድስት ሥላሴ ካቴድራል የቀብር ሥነ ሥርዓቱ ተፈጸመ። በአገራችን የሥነ ጽሑፍ ታሪክ ውስጥ ስማቸው ጎልቶ የሚጠሩ የሥነ ጽሑፍ ባለሙያዎች አሉ። በዚህ የጥበብ ዘርፍ ራሳቸውን ፈልገው በጥበቡ መንገድ ራሳቸውን ወልደው በሥራዎቻቸውም ሕያው ለመሆን የታደሉ ኢትዮጵያውያን የሥነ ጽሑፍ አውራዎች አሉ። በአንድ የጥበብ ወይም የሥነ ጥበብ ዘርፍ መሰማራት ብቻም ሳይሆን ቀዳሚ ሆኖ መገኘትም ለጥቂቶች ብቻ የተሰጠ በረከት ነው ክሪኤቲቭ ራይቲንግ የሚለውን የሥነ ጽሑፍ ዘርፍ ወደ አማርኛ መልሶ ወግ የሚለውን አቻ ትርጉም ያዋሰው ደበበ ሰይፉ ነው ይህ ወግ የሚሰኘው የሥነ ጽሑፍ ዘርፍ ስሙ ሲነሣ ደግሞ ፋና ወጊ ሆኖ በአእምሯችን ምስሉ የሚከሰት ወገኛ አለ ሰውነተ ቀጭን ፀጉረ ሉጫ ወግ ፀሐፊም ብቻ ሳይሆን ጎበዝ ወግ ጠራቂም የሆነ የሚሉ ተቀጥላዎች። መለያዎቹ የሆኑ በሀገራችን የወግ ሥነ ጽሑፍ ውስጥ የራሱን አሻራ ለመተው የቻለ ብዙዎችም ወግን ከማንበብ አልፈው ይጽፉት ዘንድም ፈር የቀደደ ነው። መስፍን ሀብተ ማርያም የወግ ፀሐፊነቱ ከፍ ብሎ የሚነሳለት ራሱን ከሥነ ጽሑፍ ቤተሰብ ጋር አስተሳስሮ የኖረ መላው የህይወት ዘመኑንም ለዚህ ስል ያቀለጠው መስፍን ሀብተ ማርያም የአንድ ሙያ ባለቤት ብቻም አልነበረም። ጋዜጠኛ መምህር፣ ገጣሚ፣ ተርጓሚ፣ ሃያሲ፣ ሌሎችም የመስፍን መገለጫዎች ነበሩ። ከሁሉም ከሁሉም ግን ስለ ወግ ተፈጥሮ፣ ስለ ወግ ክብር የተሰዋ ኢትዮጵያዊ ነበር ጋሽ መስፍን ሀብተ ማርያም ወግ ጸሐፊው በአጠቃላይ ያልኩትን ነገር ተከተለኝ፣ የምጽፈውን ነገር እኔ ባየሁበት መልኩ እየው የሚሉ ይመስላል ነው ያልከው። ይሄ በእውነት ምንም የሚያከራክር ጉዳይ አይደለም። አንድ ሰው ቪዩ አለው። እኔ ይሄንን ነው ብያለሁ፣ እናንተ ደግሞ እዩት ይላል። ትስማማለህ ወያ ትስማማ። ምንድነው ኮንቬንሽናል ይሉታል። በስነ ጽሑፍም ቢሆን የታወቀ ነገር ነው። ጋባዥ እና ተጋባዥ አሁን አንድ ኮንቬንሽናል ነገር አለ በሁለቱ መሐል ጋባዥ ከጋበዘ በኋላ ተጋባዥ አይከፍልም፣ ችግር ከሌለ በስተቀር አይደለም። ወይም ያኛው መጸዳጃ ገብቶ ተደብቆ የለውም ካላ ለመስጠቀር ተጋባዥ አይከፍልም ያለ ነገር ነው ለማለት። ኮንቬንሽናል በቃ በአእምሮ የሚካሄድ ነገር ነው እና በእርግጥ እዚህ ላይ ሊጨምር የምፈልገው ትንሽ ነገር አለ። መቶ በመቶ ነው ብሎ ድርቅ ሊል አይገባውም። ወግ ደራሲ እንደዚህ እንደዚህ አይተናል፣ እንዲህ እንዲህ ሲሆን እንዲህ ይመስለኛልም እያለ በተቻለ መጠን ያውላችሁ እያለ ከዛ ቪሁ የአንባቢው እንደ ልቡ ነው። ይሄ ምንም እንትን አይልም። የመለስኩ ይመስለኛል። ጋሽ መስፍን በሥነ ጽሑፍ ሥራዎቹ የሕይወት ዘመኑን የመፍጀቱን ያህል በርካታ ወጣት የሥነ ጽሑፍ ባለሙያዎችንም የማስተማሩን ያህል ሀገሩንም ባለው ዕውቀትና ችሎታ የማገልገሉን ያህል የሚገባውን ክብርና ኢኮኖሚያዊ ጥቅም ለማግኘት ያልታደለ ነበር ብንል አንሳሳትም። ያም ሆኖ ልምድህን ለወጣቶች አካፍል፣ በዚህኛው መድረክ ላይ ታደም የሚሉና ሌሎች ጥያቄዎች ሲመጡለት እምቢ የሚል ቃል ከአንደበቱ አይወጣውም። ለረጅም ጊዜ ይታገለው የነበረውን የጤና ችግር ውጦ፣ የልቡን በልቡ ይዞ ለዛ ባለው አንደበቱ ያለውን ለማካፈል ሰስቶ አያውቅም። ቃላት አንዳንዴ በድምጽ በሚሰሩት ስራ አለ። ቅድም እንዳልኳችሁ ሾካካ፣ አሁን በጣም የሚያስጠላው ወይ ሁለቱ ካ ስላለበት ይሆናል። አናቅ። ይሄ በተፈጥሮ ያለ ነገር ነው። ቃላት እርግጥ መፍጠር መፈለግ ይገባል። ካልሆነ ደግሞ አንዳንድ ቃል ይለመዳል ጣሊያኖች ያስለመዱትን ቃል እኮ መኪና ጣሊያንያ ነው ከአረብያ የወሰድ ነውም አለ እንደዛም ሊሆን ይችላል ግን የተሻለ ቢፈለግ ጥሩ ትርክት ምን ያህል እውነት ነው ያልከው ይሄ ቅድምም ነካ አድርጌው ነበረ ትርክት ማለት ማን ነው ያለው የሚለው ጥያቄ እሱ ብዙ ጊዜ ሲልታታብን የኖረ ነገር ነው የሌላውን ሰው ወስዶ ላለቃ ማናቸው ገብርሃና መስጠት የሼህ ሁሴን ጅብሪልን አሁን ላለ ሌላ ሼህ ወስዶ መስጠት፣ ሰዎች እንደፈለጉ ያደርጉታል። ይሄ መሆን የለበትም። እውነተኛ ያለውን ሰው መፈለግ፣ አለበለዚያ የቻልከውን ያህል የመሰለህን ማስቀመጥ ነው። ትርክት ደግሞ እንዳልኳችሁ መፍጠርም ይቻላል። የሚመስል መሆን አለበት ከስራው ጋራ ሬሌቫንስ ያለው እንዲሁ የሰል በተናጠለ መጣ መሆን የለበትም። ያንዳንዳችሁ እኮ ምናልባት ማታ ማታ አሁን ከጓደኞቻችሁ ጋር እኔ እንጂ ብቻ እናንተን ማለት ሳይሆን፣ አሁን በእናንተ ዕድሜ ያሉ ሰዎች እኮ እንዲሁ ጭፈራ ቤት ሄዶ ሲበጡ እኮ አንዳንድ ትርክ የሚፈጥር አይጠፋም እ በሶስተኛው በአራተኛው ቀን እገሌ እንዲህ አደረገና እንዲህ አደረገና እንዲህ አለና የሚል ትንሽ ፈጠራ ማለት ነች። ግን ለስነ ጽሁፍ ሲሆን ተገቢነት ረሌቫንስ ሊኖረው ያስፈልጋል ከነገሩ ጋር የሚሄድ የተዋሃደ የሚያስኬድ መሆን አለበት። ለትርጉም ሪኮሜንዴሽን የተባለው እኛ ደስታችን ነው። ወጎች ቢተረጎሙ ተርጓሚ ቢፈለግ ይሄ ምንም አያጠያይቅም። ጤናው ይመለሰለት ዘንድ ሰርክ የሚለፋው ጋሽ መስፍን በሕይወት ዘመኑ ለአንባቢያን ሊያደርሳቸው ይመኛቸው ከነበሩ ስራዎቹ አብዛኛዎቹ የሕትመት ብርሃን አይተውለታል። ነገር ግን ከቅርብ ጊዜ ወዲህ በተለይም አንድ ስራው ይታተምለት ዘንድ ጉጉቱ ከፍ ያለ ነበር። እርሱ እንዳጫወተኝ በርካታ መታትን የለፋበት የበርካታ ዕውቀትና ንባብ እንዲሁም ልምዱ ውጤት እንደሆነ የሚያምንበት ዝምርቻን ቶፊር የተሰኘው በእንግሊዝኛ ቋንቋ የተጻፈ ሥራ ነበረው። ይህንን መጽሐፍ ለማሳተም በግሉም ሆነ በወዳጆቹ ዘንድ የተደረገው ጥረት ሳይሳካ ጋሽ መስፍን ከዚህ ዓለም በሞት ተለይቷል። መስፍን አብተ ማርያም ለዚህ ሥራው የተለየ ቅድሚያ ይስጠው እንጂ ሌሎችም ለሕትመት ብቁ የሆኑ የወግ ሥራዎችም ጭምር ነበሩት። አሁን የሚታወቀው ግርምቢጣም በሚል ነው። እኔ ይሄ ቃል ፕሮፐርሊ ምን ማለት እንደሆነ አላውቀውም፣ ግን ወጣ ያለ የምትሉት አይነት ነው። ዛሬ ማለት በሚያምኑበት ነገር ወደኋላ የማይ እና የማያወላውል ለምሳሌ አሁን ደራሲ ዳኛቸው ወርቁ የአማርኛ የአነጋገር ፈሊቶች የሚል መጽሐፍ አለ ከአንድ ሰው ጋራ ለሁለት የሰሩት ስራ ነው እና ሀሳቡን ያመነጨው አብዛኛውን ስራ የሰራው እሱ ነው ለሁለት ነው መጽሐፉን የሰሩት በኩራዝ ታትሟል በጣም ጥሩ ስራ ነው በእውነት ያው መግባቢያ ቋንቋችን እስከሆነ ድረስ አማርኛ ልዩ ልዩ አገባቡ በጥሩ ሁኔታ የሚያሳይ ነው እና እንግዲህ አንዱ ግርምቢጣምነት ምንድነው ብትሉ፣ በስነ ጽሁፍ አሁንም ቢሆን አንድ የተለመደ ነገር አለ። ሁለት ሰዎች አንድ ስራ ሲሰሩ አብዛኛውን የሰራው ስር ስሙ ከላይ ወይም መጀመሪያ ይመጣል። ላይብረሪ ብታዩ እንደዛ ነው። አበበና ከበደ አንድ መጽሐፍ ለሁለት ቢሰሩ አብዛኛውን ስራ የሰራው በቀለ ከሆነ ባይ በቀለ ኤን ነው የሚለው ከላይ ነው። እና አጋጣሚ ሆኖ የዳኛቸው ወርቁ ስም ከታች ነበር። በዚህ ምክንያት ለምን እንደዚህ አደረጋችሁ ብሎ ይኸው መጽሐፉ ተሸጦ ሀያ ሺህ ብር ናና ቼክ ውሰድ ሲሉት በፍጹም ስሜ እላይ መሆን አለበት እንዳለ ሳይቀበል ነው። እስከዚህ ድረስ ባመነበት ነገር ማለት ነው። አንድ ነገር ለምን ጥራት በጣም የሚወድ ቀጠሮ፣ እጅግ የሚያከብር እና ሰውን በአስተሳሰቡ በእውቀቱ፣ በማንነቱ የሚፈርጅ እንጂ ይሄ ለሌላ ለተራ ነገር የሚያጎወድድ አይነት ሰዋል ነበር። መስፍን ሐብተ ማርያም በ1937 ዓመተ ምህረት ከአባቱ ከአቶ ኃይለማርያም ማርያም ሞገስና ከእናቱ ከወይዘሮ ደስታ አየለ ተወልዶ ዛሬ በ69 ዓመቱ በሞት ተለይቶናል። ጋሼ መስፍን ከአንደኛ እስከ ሰባተኛ ክፍል ድረስ ሞጆ አንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት፣ ከስምንተኛ ክፍል ጀምሮ ደግሞ የሁለተኛ ደረጃ ትምህርቱን እስካጠናቀቀበት ጊዜ ድረስ በአንቦ እንዲሁም በ1958 ዓ ም እስከ 1962 ዓ ም በቀዳማዊ ኃይለሥላሴ ዩኒቨርሲቲ በኢትዮጵያ ቋንቋዎችና ስነ ጽሑፍ የመጀመሪያ ዲግሪውን የማዕረግ ተሸላሚ ሆኖ አጠናቋል ጋሽ መስፍን በ1964 ዓ ም ባሕር ተሻግሮ ካናዳ ቫንኮቨር በሚገኘው በብሪቲሽ ኮሎምቢያ ዩኒቨርሲቲ ልቦለድን ኢ ልቦለድን ተውኔትንና ስነ ግጥምን የጥናቱ ተረክ በማድረግ በፈጠራ ስነ ጽሑፍ የማስተርስ ዲግሪውን በ1966 ዓ ም አግኝቷል። ጋሽ መስፍን ዐብተ ማርያም በሥራው ዓለም ለሦስት ዓመታት በኤርትራ በተለይም በአስመራና በምጽዋ የአማርኛ ቋንቋን አስተምሯል። ከ1963 እስከ 1976 ዓ ምም በአዲስ አበባ ዩኒቨርሲቲ የቋንቋዎች ጥናት ተቋም የሥነ ጽሑፍ ኮርሶችን አስተምሯል። ከዚህ ጎን ለጎንም በኢትዮጵያ ሬዲዮና በኩራዝ አሳታሚ ድርጅቶችም ሲሠራ ቆይቷል። ጋሽ መስፍን በድርሰቱ ዓለም የቡና ቤት ስዕሎች፣ አውደ ዓመት፣ የሌሊት ድምፆችና ሌሎችም የወግ መጻሕፍትን ለአንባቢያን ሰጥቷል። አዜብና ሌሎች አጫጭር ልብ ወለዶችን የተረት መጻሕፍትንም አሳትሟል። ጋሽ መስፍን ወደ አምስት መቶ ሃምሳ የሚጠጉ የተለያዩ መጣጥፎችን በጋዜጦችና በመጽሔቶች ላይ በማውጣት ለብዙ ዘመን እያጫወተና እያስተማረን አሻግሮናል። ጋሽ መስፍን ከድርሰቶቹ በተጨማሪ ሐያሲም ሆኖ አገልግሎናል። ላይቤሪያ በዘመተው የሰላም አስከባሪ ጦር ጋር በመዝመትም በአስተርጓሚነት አገልግሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የፓትርያርኩ ጽሕፈት ቤትም እንደዚሁ አገልግሏል። ጋሽ መስፍን ጋሽ መስፍን የአብራኮ ክፋይ የሆኑ የሁለት ወንድ ልጆችና የአራት ሴት ልጆች አባት ነበር።